ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የተወሰኑ አራት ቀበሎች ላይ ተባለው የቤት ቃጠሎ አለ። የቤት ቃጠሎ ልክ ግን በተባለው ልክ አይደለም። ሁለቱ ሚዲ ሚቃጥሎች በሁለቱም ወገን በኩል ነው። ሂዳቱ የደረሰው አማራ እና ቅማንት አሁንም አልተጣላም ለወደፊትም አይጣላም። በቅማንቶች ላይ ግን ይህ አይነት ግስ የሚፈጽሙት ሙሉ የአማራ ክልል ባለስልጣናት እንኳን የማንልበት ደረጃ ነው ያለው። የቀደሙት የአማራ ክልል ምክትል አስተዳዳሪ አስተዳዳሪና የገቢዎች መምሪያ ኃላፊ አቶ ባንተ ይሁን መኮንን። እርሳቸውን ተከትሎ የተሰሙት ደግሞ የቅማንት ዲሞክራሲያዊ ፓርቲ የሕዝብ ግንኙነት ምክትል ኃላፊ አቶ ይርጋ ተሻገር ናቸው። አድማጮች፣ ሙሉ ውይይቱ የሰዓቱን የዓለም ዜና ተከትሎ ይቀርባል። የፕሮግራሙ ተከታታዮች በጉጉት የምትጠባበቁት ዘወትር በዚህ ሰዓት በደሳለኝ መኮንን ተዘጋጅቶ የሚቀርበው የሙዚቃ ቃናም ከሳምንቱ ምርጥ ምርጥ የእንግሊዝኛ ዜማዎች ጋር ሊያዝናናችሁ ሰዓቱን በመጠባበቅ ላይ ይገኛል። ሰላም ጤና ስጥልኝ። እንደምን አመሻችሁ ክቡራትና ክቡራን አድማጮች ከቅዳሜ ጥቅምት 8 2012 ዓ ም ምሽት ዝግጅቶቻችን ጋር አስተናጋጃችሁ አሉላ ከበደ ነኝ። ፕሮግራማችንን በማቀናበሩ የሙዚቃ ቃናው ደሳለኝ መኮንን ነው የተሰየመው። አሁን ወደ ቀዳሚው የሰዓቱ የዓለም ዜና እንለፍ። መልካም ምሽት። አሁን የምንጨቃጨቅበት አብዮታዊ ዲሞክራሲ በ1917 ከ101 ዓመት በፊት ሌኒን የፈጠረው ነው። የዛሬ 101 ዓመት ሌኒን አብዮታዊ ዲሞክራሲን ሲፈጥር ማርክ ያለው ሶሻሊዝም ሊፈጠር የሚችለው ካፒታሊዝም አድጎ አብቦ ከተንኮታኮተ በኋላ ነው የሚል እሳቤ ስለነበረው በራሻ ያኔ ካፒታሊስት ስርዓት ስላልነበረ ካፒታሊስት ስርዓትን ሳናይ ሶሻሊዝም መገንቢያው አቋራጭ መንገድ አብዮታዊ ዲሞክራሲ ነው አለ። እኛ ደግሞ ካፒታሊስት ስርዓት መገንቢያው መንገድ አብዮታዊ ዲሞክራሲ ነው አለ። ሁለቱ ሀሳቦች እርስ በርስ የሚቃረኑ መሆናቸው ብቻ ሳይሆን ሌኒን በዛ ዘመን ቢያንስ ኮምፒውተር አያቅም። ይህንም በዛ ዘመን ቢያንስ እንደዚህ አይነት ፕሮጀክተር እንዳለ አያቅም። ይህንም የማያውቀው ብዙ የምናውቀው አሁን ዓለም የፈጠረው ነባራዊ ሁኔታ አለ። ይሄንን ነባራዊ ሁኔታ ታሳቢ ያደረገ አዳዲስ እሳቤ መፍጠር ለሁሉም ትውልድ የሚሰጥ እንጂ አንዴ የተፈጠረን ሀሳብ ለዘላለም መከተል ተገቢ አይደለም ብሎ መደመር በጽኑ ያምናል። በጠቅላይ ሚኒስትር አብይ አህመድ የተጻፈው መደመር መጽሐፍ ዛሬ ተመርቋል። የሚያሳዝነው ነገር ግን መደመር ፍልስፍና ከሆነና ፓርቲው ከተዋሃደ ወደ እልቂት እንገባለን የሚለው ጉዳይ እልቂትን ምን አመጣው ነው። አንድ ፓርቲ መሆንና መደመር የማያዋጣ ከሆነ ጀግና ሰው ውስኪውን አስቀምጦ መባዛት የሚል አማራጭ ሀሳብ ይዘው ይመጣል። ያን የኢትዮጵያ ሕዝብ መደመርና መባዛትን ጎን ለጎን ያይና መደመር አያስፈልገኝም ይላል። ምን ያገዳድለናል ሀሳብ እያለ በሃያ አንደኛው ክፍለ ዘመን እኔ ያልኩት ካልሆነ የሚቀጥለው አማራጭ መገዳደል ነው የሚለው የ 19 ኛው ክፍለ ዘመን የማርክ የሌኒን ህሳቤ ነው። መደመር እንደዚህ ያምነው መደመር የሚያምነው እኛ ውስኪ ጠጪ ኢህአዴጎች እባካችሁን ውሃ የናፈቀው ህዝብ እንዳላትርሱ ይላል መደመር። መደመር ሌብነትን ቀይ መስመር ያለበት ምክንያት በስም በአጎት፣ በአክስት፣ በምናምን አዲስ አበባ ላይ ፎቅ መደርደር ብቻ ሳይሆን ዱባይ፣ አውሮፓ፣ አሜሪካ ደርድረህ ቤት አልባውን ህዝብ፣ ሀምሳ ሚሊየን ህዝብ መጠለያ የለው ሀገር ውስጥ አንተ በአስር ሰው ስም ፎቅ ደርድረህ አስብልሃለሁ ብትለው ስላቅ ነው። ሆቴል ተቀምጠህ ከአመት አመት የሆቴል ምግብ እየተመገብክ በአምስት ሺህ ብር ደሞዝ ምንጩን እግዚአብሔር ያውቀው ዳቦ የራበውን ህዝብ ላንተ ቆሜ ልሃለው ማለት ተረት ተረት ነው። የተማራችሁ የተሻለ ማገናዘብ የምትችሉ ወጣቶች የምንቀልድባችሁን ቀላጅ ፖለቲከኞች ወደ ጎን አራግፋችሁ ሀገራችሁን ጠብቁ። አዲስ አበባ ውስጥ በተካሄደው ስነ ስርዓት ላይ የመደመር መጽሐፍ ጸሐፊ ዶክተር አብይ አህመድ ከተናገሯቸው እየተቀነጨበ ነው የሰማችሁት። ተመሳሳይ ስርዓቶች ከሰላሳ በላይ በሆኑ ከተሞች ውስጥ ተከናውኗል። ከአዲስ አበባ፣ ከድሬዳዋ፣ ከሐዋሳና ከባህር ዳር፣ ከአዳማ ሪፖርተሮቻችን የተጠናቀሩ ዘገባዎች ከዜናው ቀጥሎ ይቀርባሉ። ጤና ስጥልኝ ክቡራትና ክቡራን አድማጮች፣ ሰሎሞን አባተ ነኝ ዜናውን የማሰማችሁ። ቴክኒሽያኑ አልሳንቶስ በስቱዲዮ መሳሪያዎች ላይ Ay, genial አንድ የቦይንግ ኩባንያ አንጋፋ አብራሪ የዩናይትድ ስቴትስ ተቆጣጣሪዎችን ሳያውቅ አሳስቷል የሚል ዘገባ አወጥቷል። ይህ ይፋ የተደረገው በኩባንያው ሠራተኞች መካከል ተደርገው የነበሩ የመልእክት ልውውጦች፣ በርካታ ልውውጦች ከተጋለጡ በኋላ ነው። እንዲህ አይነቱ ወደ ስህተት የመሩ መልእክቶች ይፋ መውጣት የተነገረው ለብዙ ሕይወት መጥፋት ምክንያት ከሆኑ የኢንዶኔዥያና የኢትዮጵያ የ737 ማክስ ሁለት አውሮፕላኖች መከስከስ ጋር ተያይዞ ሁሉም እንዳይነሱ በተደረገበት ሁኔታ ውስጥ ነው። ይህ ሁኔታ ቦይንግን እስካሁን ድረስ በበረታ ችግር ላይ አስቀምጦታል። ኤምካስ የሚባለው የበረራ መቆጣጠሪያው የኮምፒውተር ስርዓት ወጥነት ያልነበረው እንደነበረ አብራሪው ቀድመው ያውቁ እንደነበረ ቀደም ሲል በተለዋወጧቸው የቴክስት መልእክቶች ተናግረው ነበረ። ይሁን እንጂ ለመርማሪዎች በሰጡት ቃል ያንን በይፋ እንዳልገለጹ ነው የተነገረው። ዝርዝር ያለ ማብራሪያ በዚህ ምሽት እናቀርባለን። የደቡብ ሱዳን የተቃዋሚዎች መሪ ሪያህ ማቻር ዛሬ ወደ ሀገራቸው እንደሚመለሱ ሲነገር ቆይቷል። የምክትል ፕሬዚደንት ሪያክ ማሻር ወደዚያ መመለስ ከረጅም ጊዜ በኋላ በተደረጉ ድርድሮች የተደረሰበት ስምምነት መሆኑ ታውቋል። ሪያክ ማሻር ወደ ሀገራቸው ከተመለሱ በኋላ መንግስቱ ከሚኖሩት አምስት ፕሬዚደንት ምክትል ፕሬዚደንቶች ቀዳሚው ይሆናሉ ተብሏል የሽግግር መንግስት ሲቋቋም። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የዩኒቨርስቲ የዩኒቨርሲቲ ተማሪዎች የሚደርሰው ጥቃት እንዲቆም ለማለት በመቀሌ ከተማ በዛሬው ዕለት የተጠራው ሰልፍ በጸጥታ ኃይሎች ተመበተኑ፣ ተነግሯል። ሰልፉ በከተማው አስተዳደር እውቅና ስለሌለው ነው እንዲበተን የተደረገው ብለዋል የመቀሌ ከተማ አስተዳዳሪ ሙልጌታ አጽባሃ። ተጨማሪ አለው ሰብ ሕድሪ የተባለ በትግራይ ክልል የዛሬ ሁለት ጥቅምት ስምንት ሁለት ሺ አስራ ሁለት ዓመተ ምህረት በመቐለ ከተማ ለማካሄድ ነበር። በትግራይ ክልል ተወላጅ የዩኒቨርሲቲ ተማሪዎች የሚደርሰው ጥቃት እንዲቆምና መንግስትም የተማሪዎች ዋስትና በተጠበቀ መልኩ እንዲማሩ ለማድረግ ግዴታውን እንዲወጣ ለማሳሰብ ሰልፉን አዘጋጅተናል ብለዋል ከሰልፉ አስተባባሪዎች አንዱ አቶ መሐሪ ዮሐንስ። ባለፉት ሶስት አራት ዓመታት በተከታታይ በርካታ ቁጥር ያላቸው የትግራይ ተማሪዎች ህይወታቸው አጥተዋል፣ ተፈናቅለዋል ከትምህርት ገበታቸው ብዙዎችም አውላላ ሜዳ ላይ የቀሩ አሉ። ይሄ ጉዳይ መፍትሄ ማግኘት አለበት። የትግራይ ተማሪዎች የመማር መብታቸው ሊከበርላቸው ይገባል። ከዚህም አልፎ ህግ አልበኝነት ወደ ሰፈነባቸው የህገ ወጥ ጦር መሳሪያ ዝውውር በሚካሄድበት የተደራጀ ህገወጥ የተታጠቀ ኃይል ሀይል ባለባቸው አካባቢዎች ተማሪዎች ሄደው ህይወታቸው ማጣት የለባቸው። እንዲሁም ባልተፈለገ የሳይኮሎጂ ጫና ውስጥም ሆነው ነው እየተማሪ ያሉት በየጊዜው እና ይህንን ለመቃወም ቮይስ ለመሆን ነው ወጣ ነው ሰልፉን ለማካሄድ የከተማው አስተዳደር ትብብር እንዲያደርግላቸው ማክሰኞ ጥቅምት አራት ሰዎች አስራ ሁለት በደብዳቤ አሳውቀናል ያለው አቶ መሐሪም፣ ነገር ግን በዛሬ ሁለት ሰልፉን በመቀለ ሮማናት አደባባይ ለማካሄድ የሰልፉ ተሳታፊዎች በተጓዙበት ጊዜ የጸጥታ ኃይሎች እንድንበተን አድርጎናል ብለዋል። ሮማና አደባባይ ላይ ስንደርስ ግን አድባ በታኝ አድርገው እንዲበተን የነገሩን ማለት ነው። እኛ ደግሞ ሲቪላዊ እንቅስቃሴ ነው የምናደርገው። ከፖሊስ ጋር ሳጣጋባ ውስጥ መግባት አልፈለግንም። ሰልፍ እናካሄዳለን፣ አታካሄዱም ወደሚል ወደ መደባደብ ወይ ሌላ ግርግር እንዲፈጠር ስላልፈለግን እንግዲህ ከፖሊስ ጋር ግርግር አንፈጥርም ብለን ፖሊስ አመስግነን ነው የተለያየ ነው ግርግርም ከተማ ማንሳት እንዳይሆንብን ብለን ተበትንናል። ይሄ ማለት ግን ያው ከሰልፉን እናቆማለን ወይ ደግሞ ዲሞክራሲያዊ መብታችን የምናደርገውን ትግል እናቆማለን ማለት አይደለም። የመቀለ ከተማ ህዝብና መንግስት ግንኙነት ጽህፈት ቤት ኃላፊ አቶ ዘመንፈስ ቅዱስ ፍሳም የተጠራው ሰልፍ የከተማው አስተዳደር የማያውቀው ነው ብለዋል። እንደ ከተማ አስተዳደሩ ሰላማዊ ሰልፍ ለማካሄድ ጥያቄ ያቀረበ አካል የለም። ሰልፍ ለማካሄድ ከተፈለገ በደብዳቤ ጥያቄ ይቀርባል። ደብዳቤውን መሰረት ተደርጎ ምላሽ ይሰጣል። ስለዚህ ማንኛውም ሰው ሰላማዊ ሰልፍ የማድረግ መብት ቢኖረውም ስርዓት ባለው አግባብ ሰላማዊ ሰልፍ እንዴት እንደሚካሄድ የሚታወቅ ነው። በህገ መንግስት መሰረት ጥያቄ አቅርቦ የተከለከለ አካል የለም። ስለዚህ ወደ አስተዳደሩ ሰልፍ ለማካሄድ በደብዳቤ የጠየቀን አካል ስለሌለ የተፈቀደለት አካልም የለም። በተመሳሳይ ዜና በከተማው የሴቶች ጾታዊ ጥቃት ለማውገዝ በነገው እለት ሊካሄድ ታቅዶ የነበረው ሰላማዊ ሰልፍ ህጋዊ ማህተም ያለው ደብዳቤ አልቀረበም በማለት መከልከሉ ሰሞኑን መዘገባችን ይታወቃል። ለአሜሪካ ድምጽ ሙልጌታ አጽባሀ መቀለም አመሰግናለሁ ሙሉ ጌታ የቀድሞ የኢትዮጵያ ባህር ኃይል ባልደረባና ዲፕሎማት ተስፋዬ ደመቀ ይኖሩበት በነበረችው ካሊፎርኒያ አርፈዋል የመቶ አለቃ ተስፋዬ ደመቀ ያረፉት በሰባ ሰባት ዓመት ዕድሜያቸው ነው የሽኝታቸው ስርዓት አሁን ሎስ አንጀለስ ውስጥ እየተከናወነ ነው ዳንኤል አርጋው እዚያው ይገኛል መቶ አለቃ ተስፋዬ ደመቀ እንደ ኢሮፓውያን ዘመን አቆጣጠር ጥቅምት 26 ቀን 1942 ዓ ምት በአዲስ አበባ ከተማ ከአባታቸው ከአቶ ደመቀ አለማየሁና ከእናታቸው ከወይዘሮ አበበች እንደሻው ተወለዱ። ዕድሜያቸው ለትምህርት እንደደረሰም የመጀመሪያ ደረጃ ትምህርታቸውን በተፈሪ መኮንን፣ ከዚያም የሁለተኛ ደረጃ ትምህርታቸውን በጄኔራል ዊንጌት ትምህርታቸውን አጠናቋል። የባህር ኃይል ኮሌጅን በመቀላቀል በኮሌጅ የሚሰጠውን ስልጠና በማጠናቀቅ በ1958 ዓ ም በምክትል መቶ አለቃነት ማዕረግ ተመርቋል። ከዚያም ወደ እንግሊዝ አገር በመሄድ በመድፈኛ መኮንነት እንዲሁም የጋዜጠኝነትን ስልጠና በመውሰድ ወደ ሀገራቸው ተመልሰዋል። እቃ ተስፋ የደመቀ በውጭ ሀገር የቀሰሙትን እውቀት በመጠቀም በኢትዮጵያ ባህር ኃይል ተቋምን ማስታወቂያ፣ ፕሬስ መምሪያ ኃላፊነት ለሶስት ዓመት መምራታቸውን ከውጭ ታሪካቸው የተገኘው መረጃ ያመለክታል። ከዚያም ወደ ውጭ ጉዳይ ሚኒስቴር በመዛወር በእንግሊዝ ሀገር በሚገኘው የኢትዮጵያ ኤምባሲ የፕሬስ አታሼና ጸሐፊ በመሆን ሀገራቸውን አገልግሏል። በዋሽንግተን ዲሲ የኢትዮጵያ ኤምባሲ አንደኛ ጸሐፊ በመሆን ለአምስት ዓመታት ያህል በቅንነት እንዳገለግሉ ነው በቅርበት የሚያውቋቸው የሚመሰክሩላቸው። ከዚያም መቶ አለቃና ዲፕሎማት አቶ ተስፋ የደመቀ በ1986 ዓ.ም አንስቶ በገዛ ፈቃዳቸው ስራቸውን በመልቀቅ የፖለቲካ ጥገኝነት በመጠየቅ ከነ ቤተሰቦቻቸው የስደት ህይወትን ሊጋፈጡ ተገዷል። መቶ አለቃ ተስፋዬ ደመቀ ባደረባቸው ህመም በሕክምና ሲረዱ ቆይተው እንደ ኤሮፓን ዘመን አቆጣጠር እሁድ ጥቅምት 12 ቀን 2019 ዓ ም በሎስ አንጀለስ ከተማ ከዚህ ዓለም በሞት ተለይቷል። ዲፕሎማት ተስፋዬ ደመቀ የሁለት ልጆች አባት ነበሩ። በሆሊውድ ፎር ኤቨር መካነ መቃብር ቤተሰቦቻቸው፣ ወዳጅ ዘመዶቻቸው በተገኙበት በዛሬው ዕለት ይህ ዜና እስከተጠናከረበት ጊዜ አንስቶ ስርዓተ ቀብር በመካሄድ ላይ ይገኛል። ለአሜሪካ ድምፅ ሬዲዮ ዳንኤል አርጋው ነኝ ከሎስ አንጀልስ ካሊፎርኒያ። አመሰግናለሁ ዳንኤል ለዘገባው። የዩናይትድ ስቴትስ የኤሮኖቲክስ የጠፈር አስተዳደር ናሳ ወደ ጠፈር የላካቸው ሙሉ በሙሉ በሴቶች የታጠቀ ቡድን ከዓለም አቀፉ ጣቢያ ጋር በተሳካ ሁኔታ ተገናኝቷል። ቡድኑ በታሪክ የመጀመሪያ ሙሉ በሙሉ በሴቶች የተደራጀ ክፍት ህዋ ላይ የሚወጣ ነው። ጠፈርተኞቹ ጄሲካ ሜር እና ክሪስቲና ኮች ለሰባት ሰዓታት ያህል በክፍት ህዋ ላይ ባካሄዱት ጥገና የተበላሸ የኃይል መቆጣጠሪያ ቀይረዋል። ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅት ነው፣ ክቡራትና ክቡራን እየተከታተላችሁ ያላችሁት ኢትዮጵያን ከአብዮታዊ ዲሞክራሲያዊ መንገድ በማውጣት ጎዳና ላይ ኢትዮጵያ ከአብዮታዊ ዴሞክራሲ መንገድ በመውጣት ጎዳና ላይ መሆኗን ያመላከተ የጠቅላይ ሚኒስትር አብይ አህመድ መደመር መጽሐፍ ዛሬ ተመርቋል። እስክንድር ፍሬው በአዲስ አበባው የምረቃ ሥነ ሥርዓት ላይ ተገኝቷል። መደመር ዩ መንገዶች ሲገለጽ የቆየው የጠቅላይ ሚኒስትር አብይ አህመድና የመንግስታቸው ቀጣይ አቅጣጫ ይፋ ሆኗል። መደመር የሚል ርዕስ ያለው መጽሐፍ ዛሬ ሲመረቅ ከዚህ በኋላ የሚኖረው የኢትዮጵያ የፖለቲካ መስመርም ተጠቁሟል። መጽሐፉ ኢትዮጵያ በቀጣይ የምትከተለውን የኢኮኖሚ የፖለቲካና የውጭ ግንኙነት አቅጣጫ የሚተነትንና ፍኖተ ካርታ የሚያስቀምጥ ነው። የጠቅላይ ሚኒስትር ጽህፈት ቤት በይፋ የፌስቡክ ገጹ እንዳሰፈረው ይህ ብቻ ግን አይደለም። በኢህአዴግ የስልጣን ዘመን አገሪቱ ስትከተለው የቆየችው የአብዮታዊ ዲሞክራሲ ርዕዮተ ዓለም ስፍራውን እንደሚለቅም ተጠቁሟል። በመጽሐፉ የምርቃት ስነ ስርዓት ላይ የተናገሩት ጠቅላይ ሚኒስትር አብይ አህመድም አብዮታዊ ዲሞክራሲ ጊዜ ያለፈበትና ዘመኑን የማይመጥን አስተሳሰብ መሆኑን አብራርተዋል። አሁን የምንጨቃጨቅበት አብዮታዊ ዲሞክራሲ በ1917 ከ101 ዓመት በፊት ሌኒን የፈጠረው ነው። የዛሬ 101 ዓመት ሌኒን አብዮታዊ ዲሞክራሲን ሲፈጥር ማርክስ ያለው ሶሻሊዝም ሊፈጠር የሚችለው ካፒታሊዝም አድጎ አብቦ ከተንኮታኮተ በኋላ ነው የሚል እሳቤ ስለነበረው በራሻ ያኔ ካፒታሊስት ስርዓት ስላልነበረ ካፒታሊስት ስርዓትን ሳናይ ሶሻሊዝም መገንቢያው አቋራጭ መንገድ አብዮታዊ ዲሞክራሲ ነው አለ። እኛ ደግሞ ካፒታሊስት ስርዓት መገንቢያው መንገድ አብዮታዊ ዲሞክራሲ ነው አለ። ሁለቱ ሀሳቦች እርስ በርስ የሚቀረኑ መሆናቸው ብቻ ሳይሆን ሌኒን በዛ ዘመን ቢያንስ ኮምፒውተር አያቅም። ሌኒን በዛ ዘመን ቢያንስ እንደዚህ አይነት ፕሮጀክተር እንዳለ አያውቅም። ይህን የማያውቀው ብዙ የምናውቀው አሁን ዓለም የፈጠረው ነባራዊ ሁኔታ አለ። ይህንን ነባራዊ ሁኔታ ታሳቢ ያደረገ አዳዲስ እሳቤ መፍጠር ለሁሉም ትውልድ የሚሰጥ እንጂ አንድ የተፈጠረ ሀሳብ ለዘላለም መከተል ተገቢ አይደለም ብሎ መደመር በጽኑ ያምናል። ኢህአዴግና አባል ድርጅቶቹ ከቅርብ ጊዜያት ወዲህ የገለጿቸው አቋሞችም ናቸው ዛሬ በመጽሐፉ የምርቃት ስነ ስርዓት ላይ የተንጸባረቁት። የኦሮሞ ዲሞክራሲያዊ ፓርቲ ኦዴፓ፣ ለምሳሌ የአብዮታዊ ዲሞክራሲ ሀሳብን በመደመር ሀሳብ ለመተካት ውይይት ሲደረግ መቆየቱን ሰሞኑን ባወጣው መግለጫ አመልክቷል። በአዲስ አበባው ሚሊኒየም አዳራሽ በተካሄደው የምርቃት ስነስርዓት ላይ የተናገሩት ጠቅላይ ሚኒስትር አብይ አህመድ እንዳሉትም መደመር አገር በቀል ሀሳብ ነው። መደመር ከኛው ባህል፣ ከኛው እሴት፣ ከኛው ልማድ፣ ከኛ ማንነት የተነሳ ነው። የእኛ መጽሐፍ ነው የተባለው። ቅድም ፕሮፌሰር ነቢዩ ከተለያዩ ክልሎች ሲያነብ እና ሲያካፍል የነበሩ ሀሳቦች ኢትዮጵያውያን ውስጥ መደመር የቆየ ያደረ ሀሳብ መሆኑን በደንብ ያመላክታል። ብዙዎች በመጽሐፍ ውስጥ ያሉ ሀሳቦችን በማየት መደመር እንዴት ሀገርኛ ነው ይባላል የሚል ሀሳብ ሊያነሱ ይችላሉ። መደመር ቀይ ቀበሮ አይደለም፣ ኤፒደሚክ አይደለም ግን ኢንዲጂኒየስ ነው። ኢንዲጂኒየስ የሚያሰኘው መደመር በሚል የፖለቲካና የኢኮኖሚ ድፍ በየትኛውም ሀገር የየትኛውም ግለሰብ ለአንድ ሀገር ካለችበት ውጣ ውረድ መሸጋገሪያ ይሆናል የሚል እስካሁን የቀረበ ሙሉ የሆነ ሀሳብ የለም። ጠቅላይ ሚኒስትር አብይ አህመድ ዛሬ በሚሊኒየም አዳራሽ ያደረጉት ንግግር ወቅታዊ በሆኑ ሌሎች ጉዳዮች ላይም ማብራሪያ የሰጡበት ነው። በተለይም የህወሓት ማዕከላዊ ኮሚቴ ሰሞኑን ላወጣው መግለጫ የተሰጠ ምላሽ የሚመስለው ማብራሪያቸው ትኩረት ስቧል። ህወሓት በዚህ የሰሞኑ መግለጫ የፓርቲ ውህደት ለመፈጸም እየተካሄደ ያለ የችኮላ እንቅስቃሴ ያለውን በብርቱ ተችቷል። ይህ እንቅስቃሴም ግንባሩን የሚያፈርስና አገርን የሚበትን ነው ብለዋል። ይህንን ለመሳሰሉ አስተያየቶችና መግለጫዎች የተሰጠ ምላሽ የሚመስለው የጠቅላይ ሚኒስትሩ ማብራሪያ ጠንከር ያለና ከዚህ በፊት ከተለመዱትም የተለየ ነው። የሚያሳዝነው ነገር ግን መደመር ፍልስፍና ከሆነና ፓርቲው ከተዋህደ ወደ እልቂት እንገባለን የሚለው ጉዳይ እልቂትን ምናመጣው ነው አንድ ፓርቲ መሆንና መደመር የማያዋጣ ከሆነ ጀግና ሰው ውስኪውን አስቀምጦ መባዛት የሚል አማራጭ ሀሳብ ይዘው ይመጣል ያኔ አመሰግናለሁ። ያኔ የኢትዮጵያ ህዝብ መደመርና መባዛትን ጎን ለጎን ያይና መደመር አያስፈልገኝም ይላል ምን ያገዳድለናል ሀሳብ እያለ በ21ኛው ክፍለ ዘመን እኔ ያልኩት ካልሆነ የሚቀጥለው አማራጭ መገዳደል ነው የሚለው የ19ኛው ክፍለ ዘመን የማርክ የሌኒን እሳቤ ነው። መደመር እንደዚህ ያምነው። ጠቅላይ ሚኒስትሩ ባደረጉት በዚሁ ንግግር እየተሰሙ ያሉት የተቃውሞ ድምጾች ለሕዝብ ከመቆርቆር እየመነጩ እንዳልሆኑም አብራርተዋል። መደመር የሚያምነው እኛ ውስኪ ጠጪ ኢህአዴጎች እባካችሁን፣ ውሃ የናፈቀው ሕዝብ እንዳላትርሱ ይላል መደመር መደመር ሌብነትን ቀይ መስመር ያለበት ምክንያት በስም በአጎት በአክስት፣ በምናምን አዲስ አበባ ላይ ፎቅ መደርደር ብቻ ሳይሆን ዱባይ፣ አውሮፓ፣ አሜሪካ ደርድረህ ቤት አልባውን ህዝብ፣ ሀምሳ ሚሊየን ህዝብ መጠለያ የለው ሀገር ውስጥ አንተ በአስር ሰው ስም ፎቅ ደርድረህ አስብልሃለሁ ብትለው ስላቅ ነው። ሆቴል ተቀምጠህ ከአመት አመት የሆቴል ምግብ እየተመገብክ በአምስት ሺህ ብር ደሞዝ ምንጩን እግዚአብሔር ይወቀው ዳቦ የራበውን ህዝብ ለአንተ ቆሜ ልሃለሁ ማለት ተረት ተረት ነው። የጠቅላይ ሚኒስትሩ ማብራሪያ ለወጣት ኢትዮጵያውያንም ጥሪ የቀረበበት ነበረ። የተማራችሁ የተሻለ ማገናዘብ የሚችሉ ወጣቶች የምንቀልድባችሁን ቀላጅ ፖለቲከኞች ወደ ጎን አራግፋችሁ ሀገራችሁን ጠብቁ። በጠቅላይ ሚኒስትር አብይ አህመድ የተጻፈው መደመር መጽሐፍ በአማርኛ በኦሮምኛና በእንግሊዝኛ ቋንቋዎች የታተመ ነው። በዛሬው የጠቅላይ ሚኒስትር አብይ አህመድ ንግግር የተነሱ ሀሳቦች በመጽሐፉም የተንጸባረቁት ነጥቦች ቀጣይ ማብራሪያ የሚጠይቁ ሰፊ ውይይት የሚጋብዙ ናቸው። በቀጣይ ዘገባዎች እንመለስባቸዋለን። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ አመሰግናለሁ። እስክንድር ለዘገባው። መደመር መጽሐፍ በምስራቅ ኢትዮጵያ የተለያዩ ከተሞችም ተመርቋል ዛሬ በድሬዳዋ ሐረርና ጅግጅጋ ላይ ስለተከናወኑት ስርዓቶች አዲስ ቸኮል ተከታዩን ዘግቧል። የእንኳን ደህና መጣችሁ ንግግር ያደረጉት የድሬዳዋ አስተዳደር ምክትል ከንቲባና የንግድ ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ አቶ ከድር ጀዋር መሪነት ማለት አዲስ አቅጣጫ ማመላከት መቻል ነው ሲሉ፣ በዚህ ረገድ የጠቅላይ ሚኒስትሩን የመደመር ሃሳብ ጠቃሚነት የሚያጎላ ንግግር አድርገዋል። የመክፈቻ ንግግር ያደረጉት የኢህአዴግና ኦዴፓ ማዕከላዊ ኮሚቴ አባል የሆኑት ዶክተር አለሙ ስሜ ምስራቅ ኢትዮጵያ የመደመር ፍልስፍናን ባህል አድርጎ የኖረ ስለሆነ ፍልስፍናውን ለማስረጽ አይከብድም ብለዋል። ጠቅላይ ሚኒስትራችን እና የድርጅታችን ሊቀመንበር ክቡር ዶክተር አብይ አህመድ በዚሁ በመደመር ጽንሰ ሀሳብ ላይ ስልጠና እንዲሰጥ አንድ ቡድን አቋቁሞ ነበረ። እዛ ቡድን ውስጥ ነበርኩበት። እኔም ስለ ስልጠናው ኦሪንቴሽን ሲሰጠን ስልጠናውን ከምስራቅ እንድንጀምር ነበር የተደረገው። ከጅጅጋ ሐረሪና የሶማሌ ክልል አመራሮችን ነበር የጀመርነው። ከምስራቅ ሲጀምሩ ስለ መደመር ጽንሰ ሀሳብ ለማስጨበት በጣም ይቀላል። ከምስራቅ ወደ መሀል ስትሄዱ ነው እየከበደ ሄደው። ይህን ለማለት ያስቻላቸው መነሻቸው የዚህ የምስራቅ አካባቢ ህዝብ ስለ መደመር ኖሮታል። አሁን አሁን ምናልባት በሃያ ሰባት ዓመቱ የረጨ ነው መርዝ ትንሽ አሻክሮት ካልሆነ በስተቀር ፍቅር ምን እንደሆነ፣ አንዱ ለአንዱ መጠጋገዝ ምን እንደሆነ፣ በጋራ ሰርቶ በጋራ መበልፀግ፣ በጋራ ሰላምን ማስጠበቅ ምን እንደሆነ የገባቸው ስለሆኑ መደመር እዛ አካባቢ ለማስረዳት አይከብዳችሁም። በጠቅላይ ሚኒስትር ጽሕፈት ቤት የወቅታዊ ጉዳዮች ሚኒስትር ዴታ የሆኑት አቶ ፍሳሀ ታገሱ የመደመር መጽሐፍን ይዘቶች ከአራት ከፋፍለው አቅርበዋል። አስቀድሞ በመደመር ፍልስፍና ዙሪያ ስልጠና ወስደው የነበሩ የነበሩት የድሬዳዋ አስተዳደር ምክር ቤት ምክትል አፈ ጉባኤ አቶ አብዱሰላም መሀመድ ስለ ፍልስፍናው ነው እንዲህ ብለዋል። ሀገር ልትመራበት የሚያበቃ መጽሐፍ ነው የሚል እንትን ነው ያለ። በዛ ደረጃ ነው ሊገለጽ የሚችለው። የፖለቲካል ኢኮኖሚ መጽሐፍ ነው። ማኔጅመንት አለው። ብዙ ዘርፈብዙ ብዙ ዲስፕሊኖች የተካተቱበት ብዙ መጽሐፍቶችም ተነበው በአግባቡ ችግሮች ተነክሰው የውጭ ግንኙነቱን በለው የኢኮኖሚው በለው ሁሉም በትክክል በደንብ በተሳለጠ መልኩ የተካተተበት ነው። አጋጣሚ ጥሩ ጥሩ መጽሐፍቶች አሉ። እነ ፉኩያማ የሚጽፉት አሴሞግሉ እና ሮበርትሰን የሚል ዋይ ኔሽን ፌል በ2014 የጻፉት እንዲህ ሁሌ አንብበኝ ነው የሚለው። ተመሳሳይ መጽሐፍ እና ይዘት ከዛ በላይ እንዳውም የሚሄድ መጽሐፍ ነው ይሄኛው ማለት ነው። እኔ ባየው በዕለቱ ስለ መጽሐፉ አስተያየት የሰጡ የመድረኩ ተሳታፊዎችና የሃይማኖት አባቶች በተደጋጋሚ ያነሱት ግን አሁን በድሬዷ የሚስተዋለውን ተደጋጋሚ ግጭትና የሻከረ ማህበራዊ ግንኙነት ስለማስተካከል ነበር። የመደመር ፍልስፍና የአጋር ፓርቲዎችን የዘመናት ጥያቄ መለሰ ስለመሆኑ ታዳሚዎች አውስተዋል። በተመሳሳይ በሐረር ከተማም የጠቅላይ ሚኒስትሩ ፕሬስ ሴክሬታሪ አቶ ንጉሱ ጥላሁንና የክልል ክልሉ ፕሬዚዳንት አቶ ወርዲ በርዲ በክብር እንግድነት በተገኙበት የመደመር መጽሐፍ የተመረቀ ሲሆን የአቶ መሐመድ ሰይድና የክልሉ ፕሬዚዳንት አቶ ሙስጠፌ ማመድ በተገኙበት መጽሐፉ ተመርቋል። ለአሜሪካ ድምፅ ሬዲዮ አዲስ ቸኮል ከድሬዳዋ አመሰግናለሁ። አዲስ ደቡብ ኢትዮጵያ ዋና ከተማ ሐዋሳ ላይ የተካሄደውን የመደመር መጽሐፍ ምርቃት ስርዓት ዮናታን ዘብዲዎስ ተከታትሎታል። ተከታዩን ዘግቧል። የኢትዮጵያ የሰላም ሚኒስትር ወይዘሮ ሙፈሪሃት ካሚል ጠቅላይ ሚኒስትር አብይ አህመድ የዓለም የሰላም ሽልማት ሎሬት መሆናቸውን ጠቅሰው የመጻፋቸው መመረቅ ድርብ ስኬት ነው ብለዋል። ከረጅም ዓመታት በፊት ያረገዙትን ልጃቸውን ዛሬ ወልዷል ነው ያሉትም ከነበረባቸው የስራ ውጥረትና የተለያዩ የአገሪቱን ፍላጎት ለመመልስ በሚያደርጉት ፈተና በተሞላበት ሁኔታ ውስጥ ሆነ መጽሐፍ ጽፎ ማሳተም ከባድ ተግባር ነው ብሏል። መሪነት ትርጉሙ በጣም ከባድ ነው። እድልም እዳም ነው። እድል የሚሆንበትም እዳ የሚሆንበትም ከአያያዙ ጋር የተገናኘ ቢሆንም እድል እንዲሆን ባለፉት አንድ አመት ተኩል ያለ ረፍት ያለ በቂ እንቅልፍ ደከመኝ ሰለቸኝ ሳይሉ ያረገዙትን ለመውለድ የኢትዮጵያውያንን ፍላጎት አቻችሎና አጣጥሞ ለመመለስ ደፋ ቀና ለማለታቸው የሐዋሳ ከተማ ነዋሪዎች ኢትዮጵያውያን በሙሉ ህያው ምስክር ናቸው የሚል እምነት አለኝ። ዜሎም ገርገብ ያደርገዋል። ህግና ፖለቲካ የሚጎድላቸውን የሞራል ሴቶችንም የሚሞላ እሳቤ ነው ብሏል። መደመር እሳቤው እያደገና የጎለበተ ሲሄድም ብዙ ችግሮቻችን ይሞላልም ብሏል። የመደመር እሳቤ ሰውኛ ሀሳቦችን በመቀላቀል ወደፊት በብዙ በብርቱ እንዲህ አይነቱን ስብራት ይጠግናሉ የሚል እምነት አለን። ሰው ከራሱ ጋር የሚኖረውን እርቅ የሚያሳልጥ ስለሆነ ከዚያ አኳያ ይሄ እሳቤም ተፈጥሮን በአግባቡ ተረድተን አስተሳሰቦቻችን ከተፈጥሮ ጋር ዝምድና ያላቸው ከተፈጥሮ ጋር ቅርበት ያላቸው የሚጣጣሙ እንጂ የማይቃረኑ እንዲሆኑ በማድረግ ረገድ ትልቅ ሚና ይኖረዋል የሚል እምነት አለ። ብዝሃነትና ልዩነትንም የሚያስተናግድ የተለያዩ ፍላጎቶችን ለማሟላት ጥረት የሚያደርግ ነው ያሉት ሚኒስትሯ፣ መደመር አሁን ሳይንሳዊ ዜት ይዞ እምጣ እንጂ እኛ የደቡብ ሕዝቦች ገብቶን ከተደመርን ሰነባብቷል ነው ያሉትም። መጽሐፉ ሲመረቅ ዳሳ ያቀረቡት የክልሉ ምክትል የመስተዳድር አቶ ሮስቱ ይርዳው ኢትዮጵያ የድል የነጻነትና በአንድ ወቅት ላይ የስልጣኔ ማማ ላይ ደርሳ የነበረች የታሪክ ሀገር መሆኗን ጠቅሰው ለዚህም ምስጢሩ የመደመር ሂሳብን ነበር ብለዋል። አሁን ግን ኢትዮጵያ ተንደርድራ ወርዳለችም ብለዋል። መጽሐፉም ይህ ለምን ሆነ በማለት ሁለት መሠረታዊ ጥያቄዎችን በመዳሰስ ምላሽ ይሰጣል ነው ያሉት። ጠላትን፣ የታጠቀን፣ የሰለጠነን በብዙ መልኩ ከኛ አቅም ጋር የማይወዳደረውን ሀይል ገርስ ሰው ነጻነታቸው አስከ መደመር ምን ያህል ኃያል እንደሆነ ከዛ ጊዜ መማር ይቻላል። አንዱ የክቡር ጠቅላይ ሚኒስትራችን ዳሰሳ የት ነበር እነዚህ ድሎች እንዴት አገኘናቸው ከሚለው ይነሳል ማለት። ሁለተኛው የሳቸው መነሻ ሀሳብ እንዲህ የነበርን ህዝቦች እንዴት ከመቅጽበት ቁልቁል ወረድን? እንዴት የግጭት ያለመግባባት ምድር ሆነን ተገኘን? እንዴት ኢትዮጵያ የምትባል ሀገር ዜጎቿ መቀለብ የማትችል በዚህ ምድር መፈጠር የሰቆቃ ምድር ነው እስከሚባል ደረስን? የሚለውንም ለጽሁፉ መነሻ ነው። ይሄ የሆነው እኛ ኢትዮጵያውያን በመሀከላችን ያለ የጥላቻ ያለመግባባት፣ የመገፋፋት፣ ያለመደማመጥ የመተባበር ማነስ ውጤት ነው። መጽሐፉ ሰዎች ያለባቸውን ግዴታ ነጻነትና የሰው ልጅ መሠረታዊ ፍላጎቶችንም ተመልክቶ ላይ ያሉት ሪስ መስተዳደሩ የፈጥሮ ሀብት አያዛችንም የሚዳስስ ነው ብለዋል። መጽሐፉ የመደመር እሳቤ የሚያስገኘው ማኅበራዊ፣ ፖለቲካውና ምጣነ ሀብታዊ ጥቅም ይተነትናል ብሏል። አቶ ሪስቱ መደመር የሰውና የተፈጥሮ ሙሉ አቅማችን እንዲሁም የወረስናቸውን ወረትና ባለፉት ረጅም ዓመታት ውስጥ ያካበትናቸውን ባህላዊ እንዲሁም ማህበረሰባዊ እውቀቶችንም መጠቀም ነው ብሏል። በመጽሐፉ የመደመር ሀሳብን ሊገጥሙት ይችላሉ የተባሉ ሳንካዎችም ተዘርዝሯል። ከእነዚህም ውስጥ የእኔ ሀሳብ ብቻ ካልተደመጠ ማለት፣ ልግመኝነት፣ ሀኬተኛ መሆን፣ በትናንት ወይም በታሪክ ውስጥ መኖር፣ እምቢተኝነትና ሳያላምጡ የተገኘውን መዋጥ የሚሉ ሀሳቦች ተካተዋል። አቶ ርስቱም አዳዲስ ነገሮችን ለመቀበል ያለን ዝግጁ አለመሆንም አንደኛው ሳንካ ነው ብሏል። ሌላው የለውጥ ሀሳቦችን ለመቀበል አለመዘጋጀት። ቀና ልቦና ያለው ሰው አዲስ ነገር ለማየት አይቸገርም። በተግባር ደግሞ ትልቁ ሳንካ የብነት ነው። ስለ መደመር እሳቤ በስፋት የሚዳስሰው ይህ መጽሐፍ በኢትዮጵያዊ ዴሞክራሲ ግንባታ፣ በፖለቲካና ኢኮኖሚያዊ ፍልስፍና እንዲሁም በውጭ ግንኙነት ስልቶች ላይም ሰፋ ያለ ትንተና ይሰጣል። መጽሐፉን ተገኝተው ካስመረቁ ተሳታፊዎች ውስጥ አንዱ የሆኑት አቶ ዘሪሁን ካሚሶም እሳቤው ገብተን ከጠቀምንበት የሚለውጠን ፍኖተ ካርታ ነው ብሏል። ወደፊት እንዴት ማስኬድ ይሄን ሀገር እንዳለባቸው ሁሉም ሰው እንዲያውቅ ዜጎች እንዲያውቁ ለዛም እንዲተባበሩ ወደኋላ የነበረውን ባክግራውንድ ይዘው ወደፊት የምንሄድበትን መንገድ የሚያሳዩ አዳዲስ የራሳችንን እየጨመርን የምንሄድበትን ስርዓት የሚያሳይ ሮድማፕ ነው ብዬ ነው ማስበው። ሁሉም በዚህ ፍልስፍና ውስጥ ከገባ በአንድም በሌላም በኩል የሚዘረዘሩ ችግሮች በሂደት ይፈታሉ የሚል አስተሳሰብ አለ። መጽሐፉ ጥሪ የተደረገላቸው ግለሰቦችና የመንግስት ስራ ኃላፊዎች በተገኙበት በዋሳ ከተማ በሚሊዮም አደራሽ ተመርቋል። ለአሜሪካን ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም አመሰግናለሁ። ዮናታን ባህር ዳር ላይ የተከናወነውን የመደመር መጽሐፍ ምርቃት ስነስርዓት ሥርዓት የተከታተለችው አስቴር ምስጋናው ተከታዩን ዘግባለች። በሥነ ሥርዓቱ ላይ የተገኙት የአማራ ክልል ርዕሰ መስተዳደር አቶ ተመስገን ጥሩነህ በራሳችን ውስጥ ያሉ ልዩነቶችን በማጥበብ ህዝቡ የሚፈልገውን ነገር ለማምጣት የመደመር ፍልስፍና ከክልላችን መጀመር አለብን ብለዋል ምሳሌ ልንሆን ከሆነ በራሳችን ውስጥ ያሉ የፖለቲካ መገፋፋቶችን በማጥበብ አንድ ሆኖ በመስራት እንደ አማራ ሕዝብ የሕዝቡ የሚፈልገውን ነገር ለማምጣት የሚቻለውን ሁሉ ጥረት እናደርጋለን። የመደመርን ፍልስፍና ከክልላችን መጀመሪያ ያስፈልገናል። ይህንን በቅርብ ጊዜ የምናሳካው ይሆናል ብዬ አስባለሁ። የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ዋና ዳይሬክተር አቶ ጌትነት ይርሰው በበኩላቸው መጽሐፉ በዋናነት በአራት ይዘቶች ላይ እንደሚያጠነጥን ተናግረዋል። የመጀመሪያው የሰው ልጅ ተፈጥሮና መደመር የሚል ሀሳብ የያዘ ነው። የሰው ልጅ አቅም ባህሪ፣ ፍላጎት፣ ትብብር፣ ፉክክር ውስጥ የሚሉ ሀሳቦች እና ሌሎችም ሀሳቦች በስፋት የተብራሩበት ክፍል ነው። ሁለተኛው የፖለቲካ ክፍል ነው። የሊበራሊዝም፣ ሶሻሊዝም እስካሁን ድረስ እኛ ስናራምደው የነበረውም አቤታዊ ዲሞክራሲ እና ሌሎችም ሀሳቦችን በዝርዝር የቀረቡበት ነው። ሶስተኛው ክፍል የኢኮኖሚ ክፍል ነው። አራተኛው ደግሞ የውጭ ጉዳይ ፖሊሲን የሚመለከት ነው። በመጽሐፍ ምረቃው ላይ የአማራ ክልል ርዕሰ መስተዳደርን ጨምሮ የመንግስት ከፍተኛ ባለስልጣናት፣ የሃይማኖት አባቶች፣ ምሁራንና የባህር ዳር ከተማ ነዋሪዎች ተገኝተዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር አመሰግናለሁ። አስቴር፣ ወደ አዳማ እንዞራለን። እዚያም መደመር ተመርቋል ዛሬ የመደመር ፍልስፍና ሐሳብ የጠቅላይ ሚኒስትር አብይ አህመድ ቢሆንም ለሀገር ሰላምና ብልጽግና ሚናው ከፍተኛ ነው ብለዋል የኦሮሞ ዲሞክራሲያዊ ፓርቲ ጽህፈት ቤት ኃላፊ አቶ አዲሱ አረጋ። ሙክታር ጀማል ተጨማሪ አለው። በኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በአዳማ ገልመ አባገዳ በድምቀት ተመርቋል። በምርቃት ስነ ስርዓቱ ላይ የኦሮሚያ ብሔራዊ ክልላዊ መንግስት ባለስልጣናት የተገኙ ሲሆን የክብር እንግዳ ሆነው ንግግር ያደረጉት የኦሮሞ ዲሞክራሲያዊ ፓርቲ ጽህፈት ቤት ኃላፊ አቶ አዲሱ አረጋ ናቸው። አቶ አዲሱ በምርቃቱ ላይ እንደተናገሩት የመደመር ፍልስፍና ሐሳብ የጠቅላይ ሚኒስትር አብይ አህመድ ቢሆንም ሚናው ጉልህና ሰፊ ለሀገሪቷ ሰላምና እድገትም አስተዋጽኦ የሚያበረክት ነው ብለዋል አቶ አዲሱ አረጋ መደመር ከሂሳብ ስሌት ከፍ ያለ ትርጉም እንዳለሁም አስረድተዋል። ኢዳሙን ቆያ በመደመር የሂሳብ ስሌቶች ብቻ የሚገደብ ሳይሆን አራቱንም የሂሳብ ስሌቶች ያቀፈ ነው። ትርጉሙ ደግሞ ከሂሳብ እይታዎች ከፍ ያለና ከሰው ልጆች ኑሮ ጋር የተያያዘ መሆኑ ለየት ያደርገዋል። የመደመር ሕሳቤ ትርጉም የሰው ልጅ አስተሳሰብ ፖለቲካ፣ እንዲሁም በውጭ ሀገር ግንኙነት ላይ መሰረታዊ ግንዛቤ የሚፈጥር ነው። ሀሳብን በተጨማሪ የሚያጎለበት እና የመጀመሪያ የሀሳብ ምንጭ ነው እንዲወጣ ለማድረግ ቀጣይነት ያለው ሥራ እየተሰራ ይገኛል ነው ያሉት። አቶ አዲሱ ይህ ዕለት በሁለት ምክንያቶች ለየት ያለ ነው ያሉት የኦዲፒ ጽህፈት ቤት ኃላፊው አቶ አዲሱ አረጋ፣ የመጀመሪያው በኢትዮጵያ የስርዓት ግንባታ ውስጥ ለመጀመሪያ ጊዜ ከውስጥ የፈለቀ አስተሳሰብ ነው ብለውታል። ሁለተኛው ደግሞ የመደማመጥና መከባበር መተጋገዝ ውጤት የሆነው የኖቤል ሽልማት የተገኘበት ማግስት መሆኑ ምርቃቱን ለየት ያደርገዋል ብለዋል። አቶ አዲሱ በመቀጠልም በክልልና በሀገር ደረጃ የተጀመረው ሽግግርና ለውጥ እንዲቀጥል፣ እንዲሁም ትርጉም ያለው ሽግግር እንዲያመጣ የምንመራበትን አስተሳሰብ መቅረጽ አስፈላጊ ነው ብለዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ። አመሰግናለሁም። ሙክታር ክቡራትና ክቡራን አድማጮች፣ አሁን ከምሽቱ ሦስት ሰዓት ከሠላሳ ሁለት ደቂቃ ነው። አዲስ አበባ ላይ በጠቅላይ ሚኒስትር አብይ አህመድ መደመር መጽሐፍና በተነሱት ንግግሮች ላይ ያላችሁን አስተያየቶች አንሸራሽሩ። ወደፊትም ትንታኔዎችና ተጨማሪ ሐሳቦችን እየያዝን እንመለሳለን። ከአሜሪካ ድምፅ ራዲዮ ጣቢያ ነው ይህን ዝግጅት እየተከታተላችሁ ያላችሁት። ወደ ዝግጅታችን የሁለተኛው አጋማሽ ቅንብር እናልፋለን አሁን አድማጮች የምትከታተሉት በ22 በ25 እና በ30 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። አሁን በቀጥታ ወደ ቀዳሚው ውይይት ክፍለ ጊዜ በአማራ ክልል አካባቢ የሚታየውን ግጭት አስመልክቶ በቅማንትና በአማራ ሕዝብ መካከል የሚካሄድ ነው እየተባለ የሚገለጸው ትክክል አይደለም ሲሉ የቅማንት ዲሞክራሲያዊ ፓርቲ ምክትል የህዝብ ግንኙነት ኃላፊ መሆናቸውን የገለጹት አቶ ይርጋ ተሻገር አስረድተዋል። የአማራ ክልል ምክትል አስተዳዳሪና የገቢዎች መምሪያ ኃላፊ አቶ ባንቴሁ መኮንንም አማራና ቅማንት አብረው የሚኖሩ ወንድማማች መሆናቸውን ገልጠው ችግሩን በህጋዊ መንገድ ለመፍታት ከመሞከር ይልቅ ኃይል መጠቀም የመረጠ ወገን በመኖሩ ነው ይላሉ። አቶ ይርጋ ተሻገርንና አቶ ባንተ ይሁን መኮንንን ያነጋገረችው አዳነች ፍስሐየናት ወደ ዝግጅቱ። የቅማንት ዲሞክራሲያዊ ፓርቲ የህዝብ ግንኙነት ምክትል ኃላፊ እንደሆኑ የገለጹልን አቶ ይርጋ ተሻገር ድርጅታቸው መቼ እንደተመሰረተ በማብራራት ይጀምራሉ። አለፈው ሐምሌ አመት አካባቢ ነው የተመሰረተው። ህጋዊ ፍቃድ ደግሞ ያገኘው ባለፈው መጋቢት ህጋዊ ፍቃድ ያገኘው እና መጋቢት ሲመጣ አንድ አመቱ ነው የሚሆነው እና በቅርቡ የተመሰረተ ዲሄ ዲሞክራሲያዊ ፓርቲ ድርጅት ነው። የቅማንት ኮሚቴ እና የእናንተ ልዩነቱ ምንድን ነው? እሺ፣ የቅማንት ኮሚቴ በአስራ ዘጠኝ ዘጠና ዘጠኝ አካባቢ የቅማንትን ህዝብ የህዝብና ቤቶች ቆጠራ መሰረት ጋር ተያይዞ በሁለት ሺህ ሁለት አመተ ምህረት አካባቢ ከቅማንት ህዝብ የመብት ጥያቄ እንዲያቀርብ ለፌዴሬሽን ምክር ቤትም ለክልሉ መንግስትም እንዲያቀርብ ከህዝብ ውክልና ያገኘና የህዝብ ተወካይ ነው። እያንዳንዱ ህዝብ ጉዳይን አስፈጽምልኝ ብሎ እንደሚወክለው ግለሰብም ቢሆን ወይም ቡድን፣ እንደዛ አይነት አደረጃጀት ያለው የህዝብ ተወካይ ነው። ይሄኛው ግን የቅማንት ዲሞክራሲያዊ ፓርቲ በኢትዮጵያ ምርጫ ቦርድ ህግ መሰረት ክልላዊ ፓርቲ ሆኖ ህጋዊ ፈቃድ ያገኘና በሀገር ውስጥ ከሚንቀሳቀሱ የፖለቲካ ፓርቲዎች የሚመደብ ዲሞክራሲያዊ ድርጅት ነው። ልዩነቱ ያኛው የተቋቋሙ በህዝብ ይሁንታ በህዝብ ፈቃድ ፔቲሽን ለፌዴሬሽን ምክር ቤት ቀርቦ በዛ በህዝብ ፈቃድ የተመሰረተ ሲሆን፣ ይሄ ደግሞ ዲሞክራሲያዊ ድርጅት ሆኖ በምርጫ ቦርድ ፈቃድ ያገኘ ድርጅት መሆን ነው። ልዩነቱ ይህ ብቻ ነው። ነገር ግን ሁለቱም የሚታገሉት ለቅማንት ህዝብ ነው። የቅማንት ዲሞክራሲያዊ ፓርቲ አላማው ምንድን ነው? የቅማንት ዲሞክራሲያዊ ፓርቲ የሀገሪቱ ህገ መንግስትና የሀገሪቱ ስነ ስርዓት ወይም የምርጫ ህግ በሚፈቅደው መሰረት የፖለቲካ ፓርቲዎች በተፈቀደላቸው እንቅስቃሴ ልክ ህጉና ስርዓቱን ተከትሎ ለቅማንት ህዝብ የመብት ጥያቄ የመልማት ራስን በራስ የማስተዳደር መብትን ለማስከበር ከሚታገለው ከቅማንት ኮሚቴ በተለየ ሁኔታ ወደ መንግስት ሊቀርብ የሚችል መንግስታዊ አደረጃጀት ያለው በመሆኑ የቅማንት ህዝብ በኮሚቴ ከመመራት በላይ ድርጅታዊ አሰራርን ተከትሎ ሊመራ የሚችል ድርጅት አስፈላጊ ስለነበረ፣ ስለዚህ ድርጅት ከተቋቋመበት ጊዜ ጀምሮ የቅማንትን ህዝብ ጥያቄ በመያዝ ከሌሎች ሀገር ውስጥ ከሚገኙ የፖለቲካ ፓርቲዎች ጋር እንዳስፈላጊነቱ ግንባርም ሊሆን ይችላል፣ ቅንጅትም ሊሆን ይችላል፣ እስከ ውህደትን ድረስ ሊሄድ የሚችል የፖሊሲ የፕሮግራም አንድነት ካላቸው ድርጅቶች ጋር አብረን እየሰራን የህዝባችን መብትና ጥቅም ማስከበር ነው የዚህ ድርጅት ዓላማ ማለት ነው። አቶ ይርጋ፣ እንግዲህ አሁን እዛ ያለው ሁኔታ እንዴት ነው? ግጭቱን በሚመለከት። ግጭቱን በሚመለከት አዲስ ወቅታዊ ጉዳይ አይደለም። በአስራ ዘጠኝ ሰማንያ ሰባት ዓመተ ምህረት የቤቶችና ህዝብ ቆጠራ ወቅት የቅማንት ህዝብ እንደ ህዝብ ተቆጥሮ የራሱ የሆነ መቆጠሪያ ኮድ ነበረው። የራሱ የሆነ የህዝብ ቁጥርም ነበረው። ከዛ በፊትም በአጼው ስርዓትና በደርግ ስርአትም ቅማንት ቅማንት ስለመሆኑ በተለያዩ የታሪክ መዛግብት ተጽፎ ይገኛል። ታሪካዊ ህዝብ ነው፣ ነባር ህዝብ ነው። የራሱ ቋንቋ፣ ባህል፣ ማንነት አለው። ከዚህ ጋር ተያይዞ በአስራ ዘጠኝ ሰማኒያ ሰባት እንደ ህዝብ ተቆጥሮ በአንድ መቶ ሰባ ሺህ በላይ የሆነ ህዝብ ቁጥር ያለው ህዝብ ነበር። ነገር ግን በአስራ ዘጠኝ ዘጠና ዘጠኝ አመተ ምህረት በተደረገ ቤቶችና ህዝብ ቆጠራ ከብሔረሰቦች መቆጠሪያ ኮድ መሰረዝና እንደገና በአስራ ዘጠኝ ሰማኒያ አራት አመተ ምህረትም የአማራ ብሔራዊ ክልላዊ መንግስት መቋቋሚያ አዋጅ በታወጀበት ወቅት በክልሉ ሌሎች ብሔር ብሔረሰቦች እውቅና አግኝተው እንደ አዊ እና ዋግ እና ከሚሴ ኦሮሚያ የብሔረሰብ ዞን ሲፈቀድላቸው የቅማንት ህዝብ ግን ይህን መብት እድል አላገኘም ነበር። ነገር ግን የቅማንት ህዝብ በጊዜው ማንነቱ ስለነበረ ማንነቴ ካለ የራስ አስተዳደር ብዙም አያስፈልገኝም የሚል ለዘብተኝነት አቋም አሳይቶ አልፎት ነበር። በአስራ ዘጠኝ ዘጠና ዘጠኝ ዓ ም በተደረገ የቤቶች ና ሕዝብ ቆጠራ የብሔረሰብ መቆጠሪያ ኮድ ከመሰረዙ ጋር ለምን ማንነቴ እንዴት ሊጠፋ ይችላል? ጥያቄ አቀረበ። ከዚህ ጋር ተያይዞ እንግዲህ በሂደት ጥያቄው እያደገ መጥቶ የአማራ ብሔራዊ ክልላዊ መንግስትም ጥያቄውን በአግባቡ ከማስተናገድ ይልቅ የግለሰቦች ጥያቄ ነው፣ የውጭ ተልእኮ ያለበት ነው፣ እንደዚህ እንደዚህ ብሎ በማጣጣል እየገፋው ቆይቷል። ነገር ግን በሁለት ሺ አራት አመተ ምረት ቅማንት የሚባል ብሔር የለም ብሎ በአማራ ብሔራዊ ክልላዊ መንግስት ምክር የተወሰነ እንደገና ቆይቶ በሁለት ሺ አምስት አመተ ምህረት ቅማንት ራሱን በራሱ አያስተዳድርም አለ። ከዛ በሁለት ሺ ሰባት አመተ ምህረት ደግሞ አርባ ሁለት ቀበሌ ብቻ ነው ያለ የቅማንት ቀበሌ አለ እንዲህ እያለ፣ ከአርባ ሁለቱ ቀበሌ ጋር ተያይዞ ግን ግጭቶች፣ ሁከቶች መፈጠር ጀመሩ። በላይ አርማጭሆ በተለያዩ ከተሞች ሁከት ነበረ። ባይከል ከተማ ላይ ከፍተኛ የሆነ ፍጅት ተፈጽሞ በሁለት ሺ ስምንት አመተ ምህረት አንድ መቶ አርባ ስምንት ሰው ሞቱ። እስከ ሶስት መቶ ሚሊዮን የሚገመት ንብረት ውድመት ደረሰ። ቤቶች ተቃጠሉ። ክምር ተቃጠለ። የኢትዮጵያ ሰብአዊ መብት ኮሚሽን ጥናት አድርጎ ለህዝብ ተወካዮች ምክር ቤት አቅርቦ ወይ ህዝብ ተወካዮች ምክር ቤትም የቅማንት ህዝብ ላይ ለተፈጸመው ግፍ የአማራ ብሔራዊ ክልላዊ መንግስት ዓይን ያወጣ ወንጀል ፈጽመዋል፣ በይፋ ህዝቡን ይቅርታ እንዲጠይቅና ካሳ እንዲክፍ የተፈናቀሉትን እንዲያቋቁም ለወደመው ንብረትም እንዲተካ የሚል አቅጣጫ አስቀምጦ ነበር። ነገር ግን ይህን ተፈጻሚ ከማድረግ ይልቅ እንደቀጠለ የአማራ ክልል ምክትል አስተዳዳሪና የገቢዎች መምሪያ ኃላፊ አቶ ባንቲሁን መኮንን በኢትዮጵያ የሰብአዊ መብት ኮሚሽን ቀረበ ስለተባለው ክስ የሚሉት አለ። በነገራችን ላይ ትክክል ነው። የተዛባ መረጃ ተይዞ እንደዛ ተደርጎ ነበር። ከዛ በኋላ ግን የክልሉ መንግስትን ጎንዞ ሞታሽበት ተጣርቶ ተቀባይነት ያላገኘ ጉዳይ ነው። ሁልጊዜ አንድ ነገር እንደ ቆረ በጣም ጠልጥሎ መኖር ምንም የሚጠቅም ነገር ስለሌለ እውነታው ግን መሬት ላይ ያለው ነጠቅ ካር ያለው ማህበረሰብ ማንንም አልሳደር ያለን ጎንደር ከተማ ያለን ሰው ጋ ተሻገር በቅማንት ሕዝብ ላይ ይደርሳል የሚሉትን በደል መዘርዘር ቀጥለዋል። የባሶሎ ግን በሁለት ሺ አስራ አንድ አመተ ምህረት የቅማንት ሕዝብ ጄኖሳይድ የሚባለውን የዘር ማጥፋት የማጥ ነው። ይህም ይኖር የነበረ ተሰባጥሮ በመንግስት ስራ በተለያዩ በንግድ የሚኖሩ የቅማንት ልጆች በሙሉ ተባረው ከከተማ ወጥተው ንብረታቸው የተቃጠለበት ቤታቸው ለቀው ያለምንም ሰብአዊ እርዳታ ከፍተኛ ጉዳት የደረሰበት ነው። በመተማ ዮሐንስ ከተማ አምሳ ስምንት ሰዎች በአንድ ከተማ በእሳት የተቃጠሉበትና በጅምላ መቃብር የተቀበሩበት ሁኔታ ተፈጠረ። ሴቶች ተገደው ይደፈራሉ። ህጻናት ይገደላሉ። ሴቶች ይገደላሉ። ይሄ ሁሉ እየተፈጸመ ግን የፌዴራልም ሆነ የክልል መንግስት የክልል መንግስት ያው ገዳይ ጨቋኝ አፋኝ ነው። በተመሳሳይ ደግሞ የፌዴራል መንግስት ይህን አንድ አመት የፈጀ በቅማንት ላይ ግፍ ሲፋጭ ፌዴራል መንግስትም ምንም አይነት ትኩረት ሳይሰጥ ታልፈዋል ማለት ነው። አርባ አምስት ሺ እስከ ሃምሳ ሺ የሆኑ ተማሪዎች ትምህርታቸውን አቋርጠዋል። ከሰማንያ በላይ ትምህርት ቤቶች፣ ትውቆች፣ መጋዘኖች፣ የእርሻ ድርጅቶች ሙሉ ለሙሉ ወድመዋል። በገንዘብ ሲተመን ከሶስት እስከ አራት ቢሊዮን የሚገመት ንብረት እንደወደመ ነው መረጃዎች የሚጠቁሙት በዚህ ሶስት አራት ቀን ብቻ ከአንድ ሺ አምስት መቶ እስከ አንድ ሺ ሰባት መቶ የሚደርሱ ቤቶች ተቃጥለዋል። በአሁኑ ሰአት ከሀያ ሺህ ያላነሱ ተፈናቃዮች ያሉበት ሁኔታ ያለ በዚህ ሶስት አራት ቀን ትልልቅ የሆ ሆቴሎች ወድመዋል፣ ጎንደር ከተማ ውስጥ። አሁንም የአማራ ክልል ምክትል አስተዳዳሪና የገቢዎች መምሪያ ኃላፊ አቶ ባንቴሆን መኮንን ይቦክላቸው አንጻር በተለይ በአለፈው አመት የነበረው ሁኔታ አሁን አናነሳም። ኦረዲ ባለፈው አመት ብዙ የተባለለት ስለሆነ አሁን በዚህ አመት ከጉድ ያቀረባቸው አካባቢዎች በአንዲት ወረዳ አራት የሚሆኑ ቀበሌዎች አካባቢ ነው። በጎንደር ዙሪያ ወረዳ የተወሰኑ አራት ቀበሌዎች ላይ እንደተባለው የቤት ቃጠሎ አለ። የቤት ቃጠሎ ግን በተባለው ልክ አይደለም። ካሁን ባለ መረጃ ወደ ሁለት መቶ ሀያ ስድስት የሚሆኑ ቤቶች ተቃጥለዋል። ትክክል ነው። እንግዲህ እነዚህ ቃጠሎች በሁለቱም ወገን በኩል ነው ጉዳቱ የደረሰው። የትኛው ወገን ምን ያክል ቤት ተቃጠለ የሚለውን ነገር ማረጋገጥ የሚጠይቅ ቢሆንም ጉዳቱ በሁለቱም በኩል የደረሰ እንደሆነ ነገር ተገቢ ይመስለኛል። ከሀያ ሺ በላይ ሰው ተፈናቅሏል ምናምን የሚባለው ነገር ከየት እንደሚመጣ መረጃው ባናቅም እንደተባለው በዚህ በችግሩ ምክንያት ቀያቸውን ለቀው የወጡ አርሶ አደሮች አሉ። እስካሁን ድረስ ባለን መረጃ ወደ አራት ሺ ስድስት መቶ አካባቢ መረጃ ሰብስበናል። ወረድ ጠቅጥ የሚመዘገብ ነው ስለሆነ ሌሎች ያልተመዘገቡ ጥቂት ሰዎች ሊኖሩ ይችላሉ። በቁጥር ደረጃ የተቀመጠው እጅግ በጣም ችግር ያለበት እንደሆነ ከየት እንደሚያመጡትን መረጃውን እርግጠኛ ሆኜ መናገር አልችልም። ዞሮ ዞሮ ከመሬት እየታፈሰ የሚሰጥ መረጃ ስለሆነ ችግር ያለበት ነው። ከአርባ አምስት ሺህ በላይ ተማሪዎች አይማሩም የተባለውን ነገር በሁለት መልኩ ማየት ተገቢ ይመስለኛል አሁን ሰሞኑን ግጭት የተከፈተባቸው በእነዚህ በአራት እና በአምስት ቀበሌዎች አስራ አንድ አንደኛ ደረጃ ትምህርት ቤቶችና አንድ ሁለተኛ ደረጃ ትምህርት ቤት ለጊዜው ትምህርት አቆመዋል። በእነዚህ ውስጥ ወደ አራት ሺ ስድስት መቶ የሚሆኑ የአንደኛና የሁለተኛ ደረጃ ትምህርት ቤት ተማሪዎች ለጊዜው ከትምህርት ቤት ወጥቷ ሲማሩ ነው የተነበጡት ከአሁን በፊት ባለፈው አመት፣ ሙሉ አመት በተለይ ደግሞ ጭልጋ ቁጥር አንድ የሚባለው በጭንፈኛው ትናንት ወኪን እንደሚለው ኮምፒውተር ችግር እየተፈጠረበት ያለ አካባቢ ያለ ትምህርት ቤቶች ለአንድ አመት አገልግሎት አልሰጡም። በዚህ አመት መስከረም መጀመሪያ ላይ በሁሉም ቀበሌዎች ትምህርት ለማስጀመር እንቅስቃሴ ተደርጎ ተማሪዎች ተመድበው መምህራን ተመድበው ወደ ትምህርት ቤት በሚመጡበትና የትምህርት እንቅስቃሴ በሚጀመርበት ወቅት እዛ አካባቢ ላይ አሁንም ተጨማሪ ግጭት በመምጣት ለተወሰኑ ቀናት የትምህርት ስራቱን አስተጓግሏል። ይህ አካል ዞሮ ዞሮ ያው ራስ ራሱ ገልፎ ራሱ እንጨዋል እንደሚባለው በተማሪዎቹ በትምህርት ቤት መውጣትም ሆነ በእነዚህ ዜጎች መፈናቀል በየደረጃው ያለ አካላት የራሳችን ሻ ወይም በባለቤትነት ግጭቱን በባለቤትነት የሚመሩ አካላት እንዲህ አይነት ስዳት እያደረሱ ያለበት ሁኔታ ይታወቃል። ዞሮ ዞሮ ችግሮቹ አሉ። ችግሮቹ ግን ቅድም ባነሳው ልጭፊት በተጨባጭ መረጃ ላይ እየተመሰረቱ አለመሆናቸውን አቶ የርጋ ተሻገር በቅማንት ህዝብ ላይ የዘር ማጥፋት በደል ተፈጽሟል ያሉትን መሰረት በማድረግ ይህን የሚፈጽመው ማን ነው ለሚለው ጥያቄ የአማራና የቅማንት ህዝብ እንደማይጋጭ በመግለጽ ጀምረዋል። ብዙ ጊዜ የሚወራው አማራና ቅማንት ተጋጩ ሲባል ነው የምትሰሙት፣ በተለይም በውጭ ዓለም ያላቸው ሰዎች። ነገር ግን የአማራና የቅማንት ህዝብ እንደ ህዝብ አይጋጭም፣ ወንድም ህዝብ ነው። እንዲያው በታሪክም ለወደፊት በጥናት የሚረጋገጥ ሆኖ የቅማንትና የአማራ ህዝብ ምንም ልዩነት የለውም። ምናልባት አማራ ቅማንት ነው ቅማንት ወይስ አማራ ነው የሚለው ነገር ያው ታሪክ የሚያጠናው ጉዳይ ነው የሚሆነው ወደፊት። አማራ ለቅማንት ቅማንት አሁንም አልተጣላም፣ ለወደፊትም አይጣላም። በቅማንቶች ላይ ግን ይህ አይነት ግስ የሚፈጽሙት ያው በመንግስት አደረጃጀት ስር ያሉ የክልል የዞን የወረዳ አመራሮች ናቸው። በተልእኮ ደረጃ ፈጻሚው ከአሁን በፊት በሁለት ሺ ስምንት ዓመተ ምህረት ልዩ ኃይል የሚባል አደረጃጀት ነበር። እሱ ነበር ጉዳት ሲያደርስብን የነበረው አንዳንድ ፖሊሶችን ጨምሮ። በአሁኑ ሰዓት ግን ኢ መደበኛ የሆነ ፋኖ የሚባል ሰራዊት አለ በአማራ ክልል። ማንነቱ ማን እንደሚመራው የት እንደሚንቀሳቀስ የሚታወቅ ነገር የለም በፋኖ ነው። ይህ ፋኖ ደግሞ በጄኔራል አሳምነው ጽጌ በህይወት እያሉ ያሰለጠኑት ሰራዊት ነው። በመንግስት ነው የሚመራው። በበጀት ነው የሚንቀሳቀሰው። በታሪክ እንዲህ አይነት አስነዋሪ ተግባራትን ተፈጽሞ አይታወቅም፣ በኢትዮጵያ ታሪክ። ቅድም እንደገለጽኩት ሰዎች በጅምላ የሚቀበሩበት ቤተ ክርስቲያን ውስጥ የተጠለሉ ሰዎች ጭምር የሚገደሉበት እና ከጎንደሬ ወይም ከኢትዮጵያዊ የማይጠበቅ እንስሳዊ ተግባራት ሁሉ የሚፈጸሙበት ሁኔታ ነው ያለው እና ለመግለጽ ይከብደኛል። የዘር ማጥቃት ወንጀል አብረን እኮ ነው የሚኖሩ ቢሮ አብረን ነው የምንሰራው። ትናንቶችም አመራዎችም አንድ ላይ ነው የሚሰራው። ህብረተሰቡ አብሮ ነው የሚኖረው የጋራ ልጆች ወልደው የሚኖሩ ማህበረሰቦች ይቀረዋሉ። በህዝቦቹ መካከል ባለፈው እንዳነሳሁልሽ በህዝቦቹ መካከል ቀብም የለም ቅራኔ የለም። ባለፈው ዓመት አንድ አራት ሺህ ምግብ ቤቶች ተከትለዋል። ቤቶችን መልስ መሰረተን አብረ መሰረተን ሲኖሩ አሁንም አብረው ነው እየኖሩ ያሉ ህዝቦቹ። ውጭ ጽንፈኛው አካል ግን በተለያዩ ቦታ መሰረታዊ ችግሮችን እየፈጠረ የሰላም ቀንድ እየሆነ ኢኮኖሚካል አድቫንቴጅ ያላቸው መንገዶችን በመዝጋት የክልሉን ኢኮኖሚ ወደ ኋላ የሚጎጠቅ ለማድረግ ሚስራቸ በርካታ ስራዎች ክልላዊ ብቻ ደሚ ከጎንደር መተማ ያለው መንገድ ሀገራዊ ኢኮኖሚ ችን ደግሞ የሚንቀሳቀስ መንገድ ነው። ስለዚህ ይህን ህገ ወጥ የሆነ ሰው በገጀራ የሚከተክት ጽንፈኛ ቡድን እኮ ነው አሁን ተፈጥሮ ያለው። ያቃ ያቃ፣ እንዴት ብሎ ነው ለህዝብ ወገን ሊሆን ይችላል? ያቃ፣ እንዴት ብሎ ነው ህዝብ ማንነት ጥያቄ አስመላክ ሊሆን ይችላል? በአማራ ክልል በኩል የቅማንቶችን ጥያቄ በህዝበ ውሳኔ ለመፍታት ተሞክሮ ነበር ስለተባለው አቶ ይርጋ ያብራራሉ። ይህን ተመልጋ አስመልክቶ እንደተባለው መጀመሪያውንም የቅማንት ጥያቄ ቅድም እንዳልኩስ በውይይት የሚፈታ ነው። በቀላሉ ነገር በአንድ ቀን ስብሰባ የሚያልቅ ነገር ነው። ነገር ግን በመጀመሪያ ቅማንት የለም ከሚለው ተነስቶ ቅድም እንደገለጽኩት እንዳለ ሆኖ ከሁለት ሺህ ስምንት በፊት አርባ ሁለት ቀበሌ የሚል ውሳኔ ወስነው ነበረ። የአማራ ክልል ብሔራዊ ክልላዊ መንግስት ወስኖ ነበረ አርባ ሁለት ቀበሌ የሚል። ይህን የአርባ ሁለት ቀበሌ ተከትሎ ነገሮችን በውይይት ከመፍታት ይልቅ በሀይል ለማሳመን የተለያዩ አካባቢዎች ዘመቻ በማዝመት በቅማንት ላይ አንድ የዘር ማጥፋት ወንጀል ፈጽመዋል። ከዛ በኋላ ወደ ውይይት መጣን። እዚህ ላይ የምትይዙ ነገር መጀመሪያ ይህን ውይይት ማድረግ ይቻል ነበር። በሀይል ለማሳመን መሞከር አለን። ስለዚህ ሰው ከሞተ ንብረት ከወደመ በኋላ ወደ ውይይት መጣን። እንደተባለው የህዝበ ውሳኔ ተደርጓል። በህዝበ ውሳኔው መሰረትም የቅማንት ቀበሌዎች ሰባ ሁለት ቀበሌ ደርሰዋል። የሰባ ሁለቱን ቀበሌ ተከትሎም አሁን በፊት አርባ ሁለት ቀበሌና አንድ ልዩ ወረዳ ነው ተፈቅዶ የነበረው አሁን ግን ወደ ሰባ ሁለት ቀበሌ ያደገው ሰው ከሞተ ንብረት ከወደመ በኋላ ነው። በውይይት ሰባ ሁለት ቀበሌ ደርሶ አንድ የብሔረሰብ ዞን እንዲቋቋም ተግባባን እና ቃለ ጉባኤ ከያዘን በኋላ ሰባ ሁለቱ ቀበሌ ወደ ቅማንት ብሔረሰብ አስተዳደር መካተት አለብን ብለው ወስነው የብሔረሰቡ አስተዳደር መቋቋም በሚጀምርበት ሰዓት አይገባም፣ ለቅማንት ይሄ አይሰጥም የሚል ጽንፍ የያዘ አመለካከት ተይዞ ወደ አልሆነ ግርግር ገባን። በዚህም ተነሳ ሁለት ሺ አስር አመተ ምህረት ሐምሌ ሰላሳ ቀን በክቡር ጠቅላይ ሚኒስትር ጽፈት ት ተገኝተን፣ እኔም የዛ ውይይት አካል ነበርኩ። ጠቅላይ ሚኒስትሩም አቅጣጫ ሰጡ። የሰጡት አቅጣጫ ምንድን ነው? በስልሳ ዘጠኙ ቀበሌ አስተዳደሩ እንዲጀምርና አወዛጋቢና አጨቃጫቂ በሆኑ በሶስቱ ቀበሌዎች ጉዳይ ደግሞ በዚህ ሳምንት ወደ ቦታው ቡድን ሂዶ ከአሁን በፊት የተያዙትን ቃለ ጉባኤዎችና የህዝበ ውሳኔውን አይቶ እንዲመጣና አንዷ ቀበሌ ወደ ቅማንት አስተዳደር እንዳይካተቱ የከለከለችበትን ቀበሌ ሁኔታም አይቶ አቅጣጫ እንዲቀመጡ ብለው ጠቅላይ ሚኒስትሩ ቡድን እልካለሁ ብሎ ቃል ገቡ። ቃል በገቡት መሰረትም ሐምሌ ሰላሳ ሁለት ሺህ አስር ተወያይተን ነሐሴ ሰባት ሁለት ሺህ አስር በአንድ ሳምንት ውስጥ ቡድን ወደ ቦታው ልከው ነበር ጠቅላይ ከህግ በማፈንገድ የመጣውን የፌዴሬሽን ምክር ቤት ቡድን አካል ተመለሱ፣ በእኛ ክልል አይመለከታችሁም ብለው መልሰው ከዛም ቀን ጀምሮ ነው እንግዲህ ነሐሴ ሰባት ቀን የመጣው ቡድን ከመለስ በኋላ ነሀሴ ሀያ ስምንት ኮሚቴ ማሰር ጀመሩ። መገደል ተጀመረ። ከዚህ ተጀምሮ እንዴት ከሀገር የወጣ ስለኛለ እንዴት ከቤት ይወጣለሁ የሚሉ ያው ራሱን የመከላከልና በመኖርና በሕይወት መካከል ግጭቶች ተፈጠሩ። ያው አንድ አመት የፈጀ ሁከትና ግርግር በአካባቢያችን ተፈጠረ። ይሁንና የቅማንት ጥያቄ እንደተባለው በሰባ ሁለት ቀበሌ ውሳኔ አግኝቶ ቃለ ጉባኤ የተያዘበትና አስተዳደሩ መመስረት የሚችልበት ደረጃ ላይ ደርሶ ነበር። ያም ብቻ ሳይሆን ጠቅላይ ሚኒስትሩ የሰጡት አቅጣጫ ነበር። እኛም የጠቅላይ ሚኒስትሩን አቅጣጫ ተከትለን ለክልሉ ርዕሰ መስተዳድር ለአቶ ገዱ አንዳርጋቸው በጊዜው ጠቅላይ ሚኒስትሩ በሰጡት አቅጣጫ መሰረት አስተዳደሩን ለመመስረት ፈቃደኛዎች ነን፣ ሶስቱ ቀበሌዎችን የሚካተቱበትን ሁኔታ በጋራ አብረን እንድንሰራ የሚል ደብዳቤ በጊዜው ጽፈን ነበር። ነገር ግን የተፈጠረውን መልካም አጋጣሚ ይሄ ለውጥ የሚባለውን ተከትሎ ወደ አህዳዊነት ለመመለስ የተደረገውነን አዝማሚያ በመከተል አንዲት ኢትዮጵያ፣ አንዲት ሀገር ወደሚል ድምዳሜ የተሄደበት ሁኔታ ነበርና ከዚህ ጋር ተያይዞ አላስፈላጊ ግጭት ተፈጠረ እንጂ እንደተባለው የቅማንት ጥያቄ ችግር እንኳን ቢኖር በውይይት ሊፈታ የሚችል ነበረ ማለት ይቻላል። አቶ ባንተ ይሁን መኮንን ደግሞ የራሳቸውን ምላሽ ሰጥተዋል። ጥያቄ ያለባቸው ቀበሌዎች ደግሞ ህዝበ ውስጣ ሚሰጡ ተደረገ። በህዝበ ውስጣ የተካተቱ ስምንት ቀበሌዎች ናቸው። ከስምንቱ ቀበሌዎች ሰባቱ ወደ ነባሩ አስተዳደር የምንሆን አሉ

በቁጣ ገጠም ከነባሩ ጥማንት ዘሳፈረ ምንቅርበሎ ጋር አይገናኝም። አይደለም ከነባሩ ጋር ሶስቱ ቀበሌዎች በራሳቸው ኩታ ገጠም አይደለም። ሶስቱ ቀበሌዎች በራሳቸው መቃ ከሌሎች ሁለት ቀበሌዎች ጋር ኩታ ገጠም አይደለም። ሶስቱ ቀበሌዎች ካልተገቡ እራሱ አስተዳደሩና ሚወስልም የሚል ጥያቄ የኛ ጥያቄ ነው፣ በሚል ኮሚቴ ስልተኛ ኮሚቴ ይህን የሚመሰረት የሚል ኮሚቴ አለ። ይህን የሚሰረት የሚል ኮሚቴ ለሁለ ተከተለ ግን እንዳ የሚመሰረት የሚፈልገው አካል አሁንም የራስ ስልተኛ አመለካከት ይዞ የክልሉ መንግስት ፈቃደኛ አልሆነም፣ አልወሰንልንም፣ አላረጋገጠልን በሚል የተዛባ ፕሮፓጋንዳ ስራ ይዘራል። ይሄ ግን አለመሆንም፣ ያው እነሱ የሚያውቁታል፣ እኛ የሚናውቀዋለ። ብዙም ካርቦ ወርዶታች ምዕራብ ጎንደር ዞን ድረስ ሂዶ ሽማግሌዎችን አረጋግቶ ኩታ ገጠም አለመሆናቸውን እና በራሳቸው አካባቢ ቀበላቸውም በቁታ አይገናኙም አይገናኝም። ስለማይገናኝ ቀበሌን ተሻግሮ መሰዳደር የሚቻልበት ብሎ ለሚ ጂኦግራፊ አንዱ መሰሩት ነው ለራስ አስተዳደር። ህወሀት የቅማንትን እንቅስቃሴ ይረዳል ከሚለው ጋር በተያያዘ ደግሞ ምክትል ኮሚሽነር አበበ አዳሙ በአንድ ወቅት ለጋዜጠኞች በሰጡት መግለጫ የቅማትን እንቅስቃሴ የሚደግፍ ጸረ ለውጥ ያሉት ሀይል ለመኖሩ ማረጋገጫ ያሉትን ጠቅሰዋል። ከኋላ ኃይል መኖሩን ማረጋገጫችን አንደኛ ፅንፈኛው የቅማንት ኮሚቴ እኛ ያልታጠቅነው ትጥቅ ነው ያለው። ስናይፐር አለው፣ መትረይስ አለው። ሬንጀር ተሰፍቶለት ነው የሚመጣው። ጨርቃጨርቆ ከየት እንደሆነ ታውቀዋለህ። ሬንጀር ለብሶ ነው የሚመጣው። ሎጂስቲክስ ተሰጦነት ነው የሚመጣው። ጥይት ተሰጦት ነው የሚመጣው። መደበኛ ሰራዊት ያለውን ሙሉ ትጥቅ ታጥቆ ነው እየተዋጋ ነው ያለው። ስለዚህ ይህ ኃይል ደጋፊ አለው ማለት ነው። ይህን ኃይል ሱዳን ሊደግፉ አይችልም፣ ኬንያ ልት ደግፉ አትችልም፣ ወይም ሌላ ኃይል ሊደግፉ አይችልም። ሊደግፉ የሚችል ኃይል ሀገር ውስጥ ያለ ጸረ ለውጥ ኃይል ነው። የቅማንት ዲሞክራሲያዊ ፓርቲ ምክትል የህዝብ ግንኙነት ኃላፊ አቶ ይርጋ ተሻገር ሻቢያ ጋር ጥለኞች በነበሩበት ወቅት ግንቦት ሰባት አርበኞች ግንባር፣ ሰማያዊ ፓርቲ፣ አብሬፓ የግብፅ ተልእኮ አባይ እንዳይገደብ ነው የቅማንት ጥያቄ የተነሳ የቅማንት ትንታ ብሎ በማጣረስ በህወሓት ምን ያህል ግፍ እንኳን ሲፈጸምብን ከዚህ ሁለት ሶስት ሳምንት ካልሆነ በስተቀር የሚዲያ ሽፋን እንኳን ሰጠውን አያውቁም። ሰብአዊ እርዳታ እንኳን ክልሎች እርስ በርሳቸው ሲጎዳዱ አስር ሚሊዮን፣ ሀያ ሚሊዮን ሲረዳዱ እናያለን። የቅማንት ህዝብ ግን እስካሁን በአንድ ክልል በኩል አንድ ኩንታል ጥሬ እንኳን የላከለት የለም። በክልል ደረጃ ከመስከረም ወዲህ እንኳን ከመቶ በላይ ቆስለኞች አሉን። በቂ ሕክምና እንኳን አናገኝም። ጎንደር ከተማ ገብተው አይታከሙም። አምቡላንስ ለእኛ አገልግሎት አይሰጥም። ስለዚህ ህወሀት ለእኛ ያገዘችን ነገር የለም። ነገር ግን እንደ ህዝብ የትግራይ ህዝብ እና የቅማንት ህዝብ ወንድማማች ነው። እንደ ማንኛውም ኢትዮጵያዊ ህዝቡን እንወዳለን። ድርጅቱም የትግራይ ህዝብ ድርጅት እንደመሆኑ መጠን እናከብረዋለን። የምንቀወመውም እንደግፈውም ነገር የለም። ይህ ሁሉ የመከላከል አቅማቸው ከየት መጣ ለሚለው ጥያቄ አቶ ይርጋ ተሻገር እግዚአብሔርንም ማሰብ ግድ ይላል ብለዋል። የቅማንት ህዝብ ምን ያህል ይህን ያህል ተከላከለ ምንድን ነው አቅማቸው ከምን መጣ የሚለው ነገር አንዳንዴ እግዚአብሔርንም ማሰብ ግድ ይላለኝ። እግዚአብሔር ለድሆች አያግዝም ለተናቁ ሰዎች እግዚአብሔር አያግዝም ብሎ እግዚአብሔርንም መናቅ ነው። ወታደርነት ከአጼ ቴዎድሮስ ጀምሮ ማንም የሚያውቀው ነው። ቴዎድሮስ በዘመነ መሳፍንት ኢትዮጵያ በተበታተነችበት ወቅት አጼ ቴዎድሮስ ኢትዮጵያን አንድ አድርጎ አሁን የእኛ የምንላትን ሀገር ያስረከበው የቅማንትን ወታደሮች ይዞና፣ እሱም ራሱ የቅማንት ልጅ በመሆኑ ነው። መናቅም ነው፣ ካልታገዙ በስተቀር አያሸንፉም አይነት እንቀጥብ ነው ብለን ነው። ምን ወስደውኛል። የህዝባዊ ወያነ ሓርነት ትግራይ ስራ አስፈጻሚ አባል አቶ ጌታቸው ረዳም ህወሓት በግጭቱ እጁ የለበትም ብለዋል። ህወሓት ይህን ችግር እየፈጠረ እንዳልሆነ ሰውየውም የሚያውቁት ይመስለኛል። የቅማንትም ህዝብ የአማራም ህዝብ በደንብ ያውቀዋል። ህጻናትና ምስኪን ሴቶችን፣ እናቶችን ተደራጅተህ ለመግደል ለማንበርከክ የሚያደርጉት እንቅስቃሴ በተበዳይ ወገኖች ጥንካሬ ሲከሽፍ ችግሩን ለሶስተኛ ወገን የሚሉት አለ። ማን እንደሆነ ብዙ ጊዜ አይታወቅም። አንዳንዴ ደግሞ ደፍረው ህወሓት ነው ወይ የሆነ ሀይል ነው ይላሉ። ሲጀመር እንወክሏለን የሚሉት የአማራ ህዝብንም ማይመጥን አካሄድ ነው ብቻ ሳይሆን እጅግ በጣም አሳዛኝም ነው። የቅማንት ህጻናትና ወጣቶችን ገላለሁ ብለ ተደራጅ ተሄደ አልሳካ ሲል አይ የሆነ ነገርማ አለ ሌላ ሶስተኛ ወገን ነው የሚል በተደጋጋሚ የሚሰማ ነገር ነው። እንግዲህ በሶስተኛ ነገር የሚሉት ወይ በእነሱ አጠራር ትህነግ የሚሉት ሀይል በዚህ ደረጃ በሩቅ ሆኖ የእነሱን የሽፍታ እንቅስቃሴ ማስቆም ከቻለ ብዙ ጊዜ በተደጋኙ እንደሚፈግኑት በቀጥታ ቢገጥሙት ምን ሊገጥማቸው እንደሚችል ራሳቸው ናቸው የሚያስቡት ማለት ነው። አድማጮች ፕሮግራሙ አላበቃም። ሁለተኛው ክፍል በመጪው ሰኞ ይቀርባል። ተከታተሉን። አመሰግናለሁ አዳነችን ለዘገባው። ክቡራትና ክቡራን አድማጮች የሙዚቃ ቃና ለዛሬ እንደሚኖር በእቅድ ተይዞ ነበር በፕሮግራም መራዘም ምክንያት ሳይኖር በመቅረቱ ይቅርታ ጠይቃለሁኝ። ለማንኛውም ግን ደሳለኝ መኮንን ለዛሬ ከጋበዛችሁ አዘጋጅቶ ከነበረው ጣዕመ ዜማዎች መካከል አንዱን ጣል ልናደርግላችሁ ከመሰናበታችን በፊት ሳራ ኤቨንስ ኤኒዌር ትላለች የትም ክቡራትና ክቡራን አድማጮች የማጠቃለያ ዜና ላሰማችሁ ጊዜያችን እየተጠናቀቀ በመሆኑ ኢትዮጵያ ከአብዮታዊ ዴሞክራሲ ጎዳና እየወጣች መሆኗን የሚያመላክተው መደመር የሚል ርዕስ የያዘ የጠቅላይ ሚኒስትር አብይ አህመድ መጽሐፍ ዛሬ አዲስ አበባን ጨምሮ ከሰላሳ በላይ ከተሞች ውስጥ በተካሄዱ ስነ ስርዓቶች ተመርቋል። መጽሐፉ አራት አምዶች ያሉት የሰው ልጅ ተፈጥሮና የመደመርን ጽንሰ ሐሳብ ፌዴራሊዝም፣ ሶሻሊዝምና አብዮታዊ ዲሞክራሲን የሚተነትን የፖለቲካ እንዲሁም የምጣኔ ሀብትና የውጭ ጉዳይ ፖሊሲዎችንም የያዘ መሆኑ ታውቋል። ጠቅላይ ሚኒስትሩ ዛሬ ሲመረቅ መጽሐፋቸው ባደረጉት ንግግር አብዮታዊ ዲሞክራሲ ያረጀ አስተሳሰብ እንደሆነና መደመር ያንን ይዞ መጓዝ እንደማይችል ተናግረዋል። የተከበራችሁ የተማራችሁ የተሻለ ማገናዘብ የምትችሉ ወጣቶች፣ ብለዋል ጠቅላይ ሚኒስትሩ የምንቀልድባችሁን ቀላጅ ፖለቲከኞች አራግፋችሁ ሀገሪቱን፣ ሀገራችሁን ጠብቁ ብለዋል። በአማርኛ በኦሮምኛና በእንግሊዝኛ ነው መጽሐፉ የተዘጋጀውም። አንድ የቦይንግ አንጋፋ አብራሪ የዩናይትድ ስቴትስ ተቆጣጣሪዎችን ሳያውቅ አሳስቷል የሚል ዘገባ ወጥቷል። ይህ ይፋ የተደረገው በኩባንያው ሠራተኞች መካከል ተደርገው የነበሩ የመልእክት ልውውጦች በርካታ ናቸው ከተጋለጡ በኋላ ነው። እንዲህ አይነቱ ወደ ስህተት የመሩ መልእክቶች ይፋ መውጣት የተነገረው ለብዙ ሕይወት መጥፋት ምክንያት የሆኑ የቦይንግ ማክስ ኤይት አይሮፕላኖች ሁለት አይሮፕላኖች መውደቅ ጋር ተያይዞ ሁሉም እንዳይነሱ በተደረገበት ሁኔታ ውስጥ ነው። ኤምካስ የሚባለው የበረራ መቆጣጠሪያ የኮምፒውተር ስርዓት ወጥነት ያልነበረው እንደነበር አብራሪው ቀድመው ያውቁ ነበር። የቦይንግ የቴክኒክ ክፍሎ አብራሪ የነበሩት ማርክ ፎክነር ናቸው ያንን ጽሑፍ የተለዋወጡት። ሰዓታችን አበቃ። ደናገሩ የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ19፣ በ22 እና በ25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከምሽት ሦስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። አስተናጋጃችሁ አሉላ ከበደ ከፕሮግራም አቀናባሪ ደሳለኝ መኮንን ጋር ለምሽቱ በዚሁ እንሰናበታለን። ነገ እሁድ ከምሽት ሦስት ሰዓት ላይ ከራዲዮ መጽሔት ልዩ ልዩ ቅንብሮች ጋር እንመለሳለን። ለአሁኑ ሰላም፣ ደህና ደሩ እዚ ሬድዮ ድምፂ ኣሜሪካ እዩ ሬድዮ ድምፂ ኣሜሪካ ቀዳምን ሰንበትን ብሳተላይት